ትምህርት ሃያ ስድስት አንድ ለፈርዖን ህልም ያሳየው ማን ነበር? ሀ እግዚአብሔር። ሁለት እግዚአብሔር ለፈርዖን ያሳየው የመጀመሪያው ህልም ምን ነበር? ሀ ሰባት የከሱ ላሞች ሰባት ወፋፍራም ላሞችን ሲውጧቸው ተመለከተ። ሶስት እግዚአብሔር ለፈርዖን ያሳየው ሁለተኛው ህልም ምን ነበር? ሀ ሰባት ቀጫጭን የእሸት ዘለላዎች ሰባት ወፋፍራም የእሸት ዘለላዎችን ሲውጧቸው ተመለከተ። አራት የፈርዖን የህልሙ ፍቺ ለዮሴፍ የሰጠው ማን ነበር? ሀ እግዚአብሔር። አምስት ሁለቱም የፈርዖን ህልሞች ፍቺ ምን ነበር? ሀ ሰባቱ የጥጋብ ዓመታት በቀጣዮቹ ሰባት የድርቅ ዓመታት እንደሚዋጡ ተመለከተ። ስድስት እግዚአብሔር ዮሴፍ ትንሽ ልጅ ሳለ ያሳየውን ህልሞች እንዴት ፈጸማቸው? ሀ እግዚአብሔር ዮሴፍን በግብፅ ሁሉ ላይ ንጉሥ አደረገው። ሰባት ያዕቆብ ቤተሰቡን ሁሉ ይዞ ወደ ግብፅ የሄደው ለምንድን ነው? ሀ ዮሴፍ በግብፅ ይኖር ስለ ነበረ። ለ በግብፅ ብዙ እህል ስለ ነበረ። ያዕቆብ ወንዶች ልጆችና መላው ቤተሰቦቻቸው ወደ ግብፅ ሲጓዙ ቁጥራቸው ሰባ ነበር። ዘጸአት አንድ ከአንድ እስከ አምስት አንድ ቤተሰቦቻቸውን ይዘው ከያዕቆብ ጋር ወደ ግብጽ የሄዱት የእስራኤል ልጆች ስሞች እነዚህ ናቸው። ሁለት ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛቢሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድና አሴር። የያዕቆብ ዘር ጠቅላላ ብዛት ሰባ ሲሆን ዮሴፍ ግን ቀደም ብሎ ግብጽ ነበር። እግዚአብሔር ለያዕቆብ የሰጠው አዲስ ስም ማን ነበር? እስራኤል የአብርሃም የይስሐቅና የያዕቆብ ዘሮች ሁሉም እስራኤል ወይም እስራኤላውያን ተባሉ። ያዕቆብ ልጁ ዮሴፍና ወንድሞቹ እንዲሁም መላው ቤተሰቦቻቸው ለብዙ ዓመታት በግብጽ ኖሩ። የራብ ዘመን ካበቃ በኋላ ዮሴፍና ወንድሞቹ በግብጽ መኖር ቀጠሉ። አባታቸው ያዕቆብ ከሞተ በኋላ ዮሴፍና ወንድሞቹ በግብጽ መኖር ቀጠሉ። በኋላም ዮሴፍና ወንድሞቹ ሞቱ። እስራኤላውያንም በግብጽ መኖራቸውን ቀጠሉ። ዘጻት አንድ ስድስት ስድስት። ከጊዜ በኋላ ዮሴፍና ወንድሞቹ ያም ትውልድ በሙሉ ሞቱ። እስራኤላውያን ወደ ከነዓን ምድር ሳይመለሱ ለብዙ ዓመታት በግብፅ በመቆየታቸው ብዙ ሕዝብ ሆኑ። ዘጻት አንድ ሰባት ሰባት። ይሁን እንጂ እስራኤላውያን እየተዋለዱ በዙ፣ ቁጥራቸው እጅግ ከመጨመሩም የተነሳ የግብፅን ምድር ሞሏት። ከብዙ ዓመታት በኋላ የግብፅ ንጉሥ ፈርዖን ሞተ። ከዚያም ሌላ ፈርዖን በእርሱ ምትክ ነገሰ። አዲሱ ንጉሥ እንደ ቀድሞው ደግ አልነበረም። አዲሱ ንጉሥ በጣም ክፉ ሰው ነበረ። ዘጸአት አንድ ከስምንት እስከ አሥራ አንድ ስምንት በግብፅም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሠ። ዘጠኝ እርሱም ሕዝቡን እንዲህ አላቸው፣ እነሆ እስራኤላውያን በቁጥር በልጠውናል፣ ከእኛም ይልቅ እየበረቱ ነው። አስር ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድርቱም ኮብልለው እንዳይሄዱ ዘዴ እንፈልግ። አስራ አንድ ስለዚህ እያስጨነቁ የግዳጅ ሥራ የሚያሰሯቸውን አሰሪ አለቃዎች ሾሙባቸው እስራኤላውያንም ፊቶምና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን አሰሩለት። አዲሱ ንጉሥ በእስራኤላውያን ላይ ምን አደረገባቸው? እስራኤላውያንን በሙሉ ባሪያዎች አደረጋቸው። ፈርዖን እስራኤላውያንን ባሪያዎች ያደረጋቸው ለምን ነበር? እስራኤላውያን አገሩን እንዳይወርሱ ስለፈራ ነበር። ፈርዖን እስራኤላውያን አገሩን እንዳይወርሱ የፈራው ለምን ነበር? እስራኤላውያን እጅግ በዝተው ስለነበረ ነው። ፈርዖን እስራኤላውያንን ባሪያዎች እንዲያደርጋቸው የመራው ማን ነበር? ሰይጣን። ሰይጣን እስራኤላውያንን ለማጥፋት የፈለገው ለምን ነበር? እግዚአብሔር አዳኝ ከእስራኤላውያን ዘር እንደምልክ ምልክ ያውቅ ስለነበረ ነው። ሰይጣን እግዚአብሔርን ይጠላል። ሰይጣን ሰዎችን ሁሉ ይጠላል። ሰይጣን እግዚአብሔር ከእስራኤል ዘር አዳኝ እንድልክ አልፈለገም። ሰይጣን አዳኝ መጥቶ ሰዎችን እንዲያድን አልፈለገም። ሰይጣን ሁላችንም ይጠላል። ሰይጣን የእግዚአብሔርን ቃል እንድትሰሙ አይፈልግም። ሰይጣን ሁላችሁም ወደ ዘላለሙ የእሳት ባህር እንድትጣሉ ይፈልጋል። ሰይጣን እስራኤልን ሊያጠፋ ቢፈልግም እንኳን እግዚአብሔር ጠበቃቸው። ሰይጣን እስራኤልን ሊያጠፋ ቢፈልግም እንኳን እግዚአብሔር ባረካቸው። እግዚአብሔር እስራኤላውያንን የባረካቸው ለምን ነበር? እግዚአብሔር እስራኤላውያንን ስለሚወዳቸው ነው። እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል የማያጠፍ ስለ ሆነ ነው። ዘጸአት አንድ ከዐሥራ ሁለት እስከ ዐሥራ አራት ዐሥራ ሁለት ነገር ግን ባስጨነቋቸው መጠን የእስራኤላውያን ቍጥር በዛ፣ በምድርቱም እየተስፋፋ ሄዱ። ከዚህም የተነሣ ግብፃውያኑ እስራኤላውያኑን እጅግ ፈሯቸው። አሥራ ሦስት ጭካኔ በተሞላበት ሁኔታም ያሰሯቸው ጀመር። ዐሥራ አራት ጭቃ በማስቦካት ጡብ በማሰራትና በእርሻ ሁሉ እያስጨነቁ ከባድ ሥራ እንዲሠሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ሥራ ሁሉ ፈጽሞ አይራሩላቸውም ነበር። ምንም እንኳን ፈርዖን እስራኤላውያንን የበለጠ ቢያስጨንቃቸው፣ እግዚአብሔር እስራኤላውያንን የበለጠ ባረካቸው። ከዚያም አንድ ቀን ሰይጣን ለፈርዖን ሌላ ክፉ ሐሳብ አቀበለው። ዘጸአት 1 ከ15 እስከ 22 15 የግብጽ ንጉሥ ሲፓራና ፉሃ የተባሉትን ዕብራውያን ሴቶች አዋላጆች እንዲህ አላቸው 16 የዕብራውያንን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት ሴት ከሆነች ግን በህይወት ትኑር 17 አዋላጆቹ ግን እግዚአብሔርን ስለፈሩ የግብጽ ንጉስ ያዘዛቸውን አልፈጸሙም። ወንዶቹን ልጆች በህይወት እንዲኖሩ ተዋቸው 18 ንጉሱም አዋላጆቹን ጠርቶ ለምንድነው ወንዶቹን ልጆች በህይወት እንዲኖሩ የተዋቿቸው አላቸው 19 እነርሱም የዕብራውያን ሴቶች እንደ ግብጻውያን ሴቶች አይደሉም ብርቱዎች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። ሃያ ከዚህ የተነሳ እግዚአብሔር ለአዋላጆቹ መልካም ሆነላቸው ሕዝቡም በቁጥር እየበዛና እያየለ ሄደ። ሀያ አንድ አዋላጆቹም እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው። ሀያ ሁለት ፈርዖን የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲል ሕዝቡን አዘዘ። ሰይጣን ለፈርዖን ያቀበለው ሌላ ክፉ ሐሳብ ምን ነበር? ሰይጣን ለፈርዖን ያቀበለው ሌላ ክፉ ሐሳብ የእስራኤል ወንድ ሕፃናት መገደል አለባቸው የሚል ነበር። እግዚአብሔር ሰይጣን እስራኤላውያንን ሊያጠፋ ማቀዱን ያውቅ ነበር? አዎን። እግዚአብሔር ሰይጣን እስራኤላውያንን እንዲያጠፋ ፈቀደለት? አልፈቀደለትም። እግዚአብሔር እስራኤላውያንን ጠበቃቸው። እግዚአብሔርም እስራኤላውያንን ከግብፅ ምድር ለማውጣትና ወደ ከነዓን ምድር ለመመለስ አቀደ። እግዚአብሔር ሙሴ በተባለ ሰው መሪነት እስራኤላውያንን ከግብፅ አውጥቶ ወደ ከነዓን ለመመለስ አቀደ። የሙሴ ታሪክ ይህ ነው። ዘጸአት ሁለት ከአንድ እስከ አራት አንድ በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። ሁለት እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም መሆኑን ባየች ጊዜ ሦስት ወር ሸሸገችው። ሦስት ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍትና በቅጥራን ለቀለቀችው ፣ ሕፃኑንም በውስጡ አስተኛች። ቅርጫቱን አባይ ወንዝ ዳር ቀጤማ መካከል አስቀመጠችው። አራት የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበር። የሙሴ አባትና እናት በእግዚአብሔር አመኑ። የሙሴ አባትና እናት እግዚአብሔር ሕፃኑን እንደሚጠብቀው አመኑ። ስለዚህ እግዚአብሔር ሕፃኑ ሙሴን በቅርጫት አድርገው በአባይ ወንዝ ላይ እንዲያስቀምጡት ጥበብ ሰጣቸው። እግዚአብሔር ልጃቸውን ሙሴን ጠብቆታል። ዘፀአት 2 ቁጥር 5 እስከ 10 አምስት በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቿ በወንዙ ዳር ወዲያና ወዲህ ይሉ ነበር። በቄጠማው መካከል የተቀመጠ ቅርጫት አይታ ከደንገጠሮቿ አንዷን እንድታመጣው ላከቻት። ስድስት ቅርጫቱን ስትከፍተው ሕፃኑን በውስጡ አየች። ያለቅስ ስለ ነበረም አዘነችለትና ከዕብራውያን ሕፃናት አንዱ መሆን አለበት አለች። ሰባት የሕፃኑም እህት ለፈርዖን ልጅ ሕፃኑን ያጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽ አለቻት። ስምንት የፈርዖንም ልጅ መልካም ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ መጣች። ዘጠኝ የፈርዖን ልጅ ሴትቱን ይህ ሕፃን ወስደሽ ያጠባሽ አሳድግልኝ፣ ደሞዝ እከፍልሻለሁ አለቻት። ሴትየዋም ሕፃኑን ወስዳ አሳደገችው። አስር ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጁም ሆነ እሷም፣ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። እግዚአብሔር የክፉን የፈርዖንን ሴት ልጅ ሙሴን ከሞት እንድታደገው አደረገ። እግዚአብሔር የክፉን የፈርዖን ሴት ልጅ ሙሴን እንድታሳድገው አደረገ። ሙሴም ከክፉ ፈርዖንና ከሴት ልጁ ጋር ኖረ። እግዚአብሔር የፈርዖን ሴት ልጅ ሙሴን እንድታሳድገው ለምን አደረገ? እግዚአብሔር እስራኤላውያንን በሙሴ መርነት ከግብጽ ባርነት ለማውጣት አቅዶ ስለነበረ ነው። እግዚአብሔር ሙሴ በፈርዖን ቤት ምንም ጉዳት እንደማያገኘው ያውቃል። እግዚአብሔር ሙሴ በፈርዖን ቤት መጻፍና ማንበብ እንደሚማር ያውቃል። እግዚአብሔር ሙሴ በፈርዖን ቤት እስራኤላውያንን ለመምራት የሚያስፈልጉትን ብዙ ነገሮች እንደሚማር ያውቃል። ፈርዖን እስራኤላውያንን ሊያጠፋ ፈለገ፣ እግዚአብሔር ግን ጠበቃቸው። ሰይጣንና አጋንንቱ ደግሞ እስራኤላውያንን ሊያጠፉ ፈለጉ፣ እግዚአብሔር ግን ጠበቃቸው። ሰው የእግዚአብሔርን ሥራ ሊያስቆም ይችላል? አይችልም። አጋንንት የእግዚአብሔርን ሥራ ሊያስቆም ይችላል? አይችልም። ሰይጣን የእግዚአብሔርን ሥራ ሊያስቆም ይችላል? አይችልም። እግዚአብሔር ሁሉን ቻይ ነው። እግዚአብሔር እስራኤልን ጠበቀ፣ እንዲሁም በእርሱ የሚያምኑትን ሁሉ ይጠብቃቸዋል። ሙሴ በፈርዖን ቤት ውስጥ አደገ፣ አድጎም ትልቅ ሰው ሆነ። አንድ ቀን ሙሴ እስራኤላውያን በባርነት ምን ያህል በመሰቃየት ላይ እንዳሉ ለመመልከት ወጣ። ዘፀአት 2 ቁጥር 11 እስከ 14። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብፃዊ ሲደበድበው አየ። 12 ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብፃዊውን ገሎ አሸዋ ውስጥ ደበቀው። 13 በማግስቱም በወጣ ጊዜ ሁለት ዕብራውያን እርስ በርሳቸው ሲጣሉ አየ። ጥፋተኛውን የገዛ ወገንህን የምትመታው ለምንድን ነው አለው። ዐሥራ አራት ሰውየውም አንተ በእኛ ላይ ገዢና ዳኛ ማን አደረገ? ግብፃዊውን እንደ ገደልኸው እኔንም ልትገለኝ ትፈልጋለህን? አለው። ሙሴም ለካስ ያደረግኩት ነገር ታውቋል በማለት ፈራ። እስራኤላውያን ራሳቸውን ከፈርዖን እጅ ማዳን ችለው ነበር? አልቻሉም። ሙሴ እስራኤላውያን ከፈርዖን እጅ ለማዳን በመሞከር አንድ ግብጻዊ ገደለ። ነገር ግን ፈርዖን ሙሴ አንድ ግብጻዊ መግደሉን ደርሶበታል። ፈርዖን ምን አደረገ? ዘጸአት ሁለት አስራ አምስት ፈርዖን ይህን በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ሸሽቶ ወደ ሚዲያም ሄደ። ፈርዖን ሙሴ አንድ ግብጻዊ መግደሉን ደርሶበታል። ስለዚህ ፈርዖን ሙሴን ልገለው ፈለገ። ሙሴ ፈራ ሸሸም። ሙሴ ወደ ሚዲያም አገር ኮበለለ። ሙሴ እስራኤላውያንን ከፈርዖን እጅ ማዳን ችሎ ነበር? አልቻለም። ሙሴ እስራኤላውያንን ከፈርዖን እጅ ለማዳን ሞከረ፣ ነገር ግን አልቻለም። እስራኤላውያን ከፈርዖን እጅ ማዳን የቻለው ማን ነው? እግዚአብሔር። ሰዎችን ከሰይጣን እጅ ማዳን የምችለው ማን ነው? እግዚአብሔር። እስራኤላውያን የፈርዖን ምርኮኞች ነበሩ ሁሉ ሁሉም ሰዎች የሰይጣን ምርኮኞች ናቸው። እስራኤላውያን ከፈርዖን እጅ ራሳቸውን ማዳን እንዳልቻሉ ሁሉ ሁሉም ሰዎች ከሰይጣን እጅ ራሳቸውን ማዳን አይችሉም። ሙሴ እስራኤላውያንን ከፈርዖን እጅ ማዳን እንዳልቻለ ሁሉ ማንም ሰው እኛን ከሰይጣን እጅ ማዳን አይችልም። እግዚአብሔር ብቻ እስራኤላውያንን ከፈርዖን እጅ እንዳዳነ ሁሉ ሁሉንም ሰው ከሰይጣን እጅ ማዳን የሚችለው እግዚአብሔር ብቻ ነው። በሚቀጥለው ትምህርት ስለ ሙሴ የበለጠ እንማራለን።